Krat je i w ጉዳይ ይላል የውይይቱ ርዕስ በሰሜን የሀገሪቱ ክፍል በፌዴራል መንግስትና እና በትግራይ ክልል ኃይሎች መካከል በመካሄድ ላይ ያለውን ውጊያ ጨምሮ በኢትዮጵያ የተለያዩ ክፍሎች በዜጎች ዘውግ ለጌተው የተነጣጠሩ ጥቃቶችና እና አጠቃላይ የንጹሐን ዜጎች ደህንነት መጠበቅን አስመልክቶ የተደረገ ውይይት ነው። በተለያዩ ጊዜያት በወቅታዊ ጉዳዮች ላይ የሚያቀርቧቸውን ጽሁፎች ጨምሮ በኢትዮጵያ የፖለቲካ ጉዳዮች የነቀ ቃ ተሳትፏቸው የሚታወቁት ሁለት እንግዶችን ለውይይት ጋብዘናል። ያወያያቸው አሉላ ከበደ ነው። ለምሽቱ የውይይቱን የመጀመሪያ ክፍል ይዞ ቀርቧል። እንግዶቼ ከሩቅ ከአዲስ አበባ አቶ ክቡር ገና፣ ከዚህ ከዋሽንግተን ዲሲ አቶ ብርሃነ መዋ ለጊዜያቸው አመሰግናለሁ። የሚተዋወቁ ሰዎች የገጠሙኝ ይመስለኛል። አንዳችሁ ቀደም ያለው ሁለተኛችሁ የተከተለው የአዲስ አበባ እና የኢትዮጵያ ንግድ ምክር ቤቶች ኃላፊነቱን ተረክባችሁ እንደሰራችሁ ተረድቻለሁ። የንግድ ምክር ቤት ጉዳዮች ሲኖሩ በሌላ ፕሮግራም እናመጣችኋለን። ዛሬ የአገር ጉዳይ ነው። ውይይታችን ኢትዮጵያ አሁን ያለችበትን ሁኔታ ይመለከታል። ወደ ቁም ነገሩ ከመዝለቄ በፊት ግን ሁለታችሁም በኃላፊነት የሰራችሁበት ቦታ ትክክል ነው። ጊዜያችሁ ተገጣጥሞ ነበር ወይስ ኋላና ፊት ነው? ክቡር ተናገር። ተከታታይ ነበረ፣ ከኔ በኋላ ብርሃነ የመጣው መልካም። አቶ ክቡር ገና ኢኒሽቲቭ አፍሪካ የተባለውን ድርጅት በመምራት ለረጅም ዓመታት ሰርተዋል። አቶ ብርሃነ እዚህ ዋሽንግተን ዲሲ በግል ስራ ይተዳደሩ በነበረበት ወቅት ነው መጨረሻ የተገናኘ ነው። የተለወጠ ነገር ካለ ያርሙኝ። አሁንም በግል ስራ ነው የስራው አይነት ተቀየረ እንጂ የግል ስራ ነው። ለትውውቁ ያህል ይህን ካለን በኢትዮጵያ ጉዳይ ያገባኛል በሚል በተለያዩ ውይይቶች በመሳተፍ ትታወቃላችሁ። አቶ ብርሃነ በቅርቡ ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ ልከዋል። በተመሳሳይ ለዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በአባይ ጉዳይ ላይ የተናገሩትን ተንተርሶ የጻፉትን ደብዳቤ የመመልከት እድል አግኝቻለሁ። ደብዳቤውን የጠቀስኩት አንዴ ከዘለፋ የማይሻገሩ ደብዳቤዎችና ጽሁፎች በበዙበት ጊዜ እንዲህ ቢደረግም ይበጃል የሚለውን አማራጭ ጭምጭም የያዘ መልእክት ስለተመለከትኩ ነው። አለፍ አለፍ ብዬ ያነሷቸውን አንዳንድ ነጥቦች እንመለከታለን። ይሄ ውይይት ባለንበት አስጨናቂ ሁኔታ ውስጥ በዚህ መንገድ አለ ይህንንም ቢያዩ ይሄ ስህተት ነው የሚል ግራና ቀኙን የሚመለከት አቅጣጫ ለመጠቆም ነው ዋና አላማው እና ዛሬ ያለውን ሁኔታ እንዴት ተረዳችሁት? ምንድን ነው የሚታያችው? በትግራይ ክልልና በፌደራል መንግስት ገልጽ ጦርነት የተጀመረበት ቦታ ሆነ ነው የምንነጋገረውና አቶ ክቡር እርሷ አዲስ አበባ ነው ያሉትና ከሰውን ጀምረ ምን ይታየታል? አመሰግናለሁ። እንግዲህ ወደ ጥያቄው በቀጥታ ለመግባት ለጠቅላላው ሕዝብ ማለት እንችላለን። አስደንጋጭ እና አስቸጋሪ ጊዜ እንደሆነ ነው የሚገባኝ፣ ደግሞ የምሰማውም እንዲህ አይነት ጦርነት በተለይ በሁለት ወንድማማች መካከል ወይም ደግሞ አሁን ባለው አቀማመጥ ክልልና የፌዴራል መንግስት ይካሄዳል ይኖራል ብሎ የጠበቀ ብዙ ሰው ያለ አይመስለኝም። በመሰረቱ ጦርነት በጣም ከባድ ነገር ነው። እንደዚህ በቀላሉ የሚጀመር ነገር ሊሆን የሚገባው አይደለም። አማራጮች መጀመሪያ ተፈልገው እነዚ አማራጮች ታይተው ትዕግስት በተሞላበት ሁኔታ ችግሮች ለመፍታት አመታትም ቢፈጁም እንኳን በዛ መልኩ መሄዱ የተሻለ ነው። ጦርነት ውስጥ ገብቶ ህፃን፣ ሴት፣ ሽማግሌ ወጣት ህይወቱን እንዲያጣ ከማድረግ የሀገር ንብረት ከሚጠፋ የወደፊት ደግሞ አብሮ መኖር ከነጭራሹ እንዳይኖር ከማድረግ ብዙ ሊደረጉ የሚገባቸው ነገሮች ይኖራሉ፣ መኖርም አለባቸው ብዬ ነው የምገምተው እና አሁን እየተካሄደ ያለው በእኔ አስተያየት ችኮላ የተሞላበት አሸናፊ ሊኖር የማይችልበት ቀላል መስሎ የሚታይም ቢሆን እንዲፈጽመው ቀላል ሆኖ ቀድሞ ወደነበርንበት ለመመለስ የሚያስችል ሁኔታ ሆኖ አላዩ አመሰግናለሁ። አቶ ክቡር፣ ተመሳሳይ ጥያቄ አቶ ብርሃነ፣ እርሶም እስከተረዱ ድረስ የኢትዮጵያን ሁኔታ ዛሬ ያለውን። አመሰግናለሁ አሉላ፣ በዚህ ወቅታዊና አገራዊ በሆነ ጉዳይ ስለጋበዝከኝ አመሰግናለሁ። አሁን ወንድሜ ክቡር እንዳለው ጦርነት በጣም በጣም ከባድ ነው እና የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ በተለይ ጠቅላይ ሚኒስትሩ ከሰነዘሯቸው ሀሳቦች ውስጥ የተጠቀሙበት የፖለቲካ ዘይቤ ከለመድ ነው የተለየ ነበረ ብዬ ገምታለሁ። ምንድን ነው አጠቃላይ የሀገራችን ፖለቲካ የተመሰረተው በብሔር ፖለቲካ ነው። የብሔር ፖለቲካ መሰረቱ ደግሞ ጠላት መፍጠር ነው። ጠላት ፈጥረህ በዛ ጠላት ዙሪያ ህዝብ ታሰባስባለህ። በዚህ ማንኛውም የብሔር ድርጅት አንድ ጠላት ድርጅት አለኝ ብሎ ነው የሚንቀሳቀሰው። የጠቅላይ ሚኒስትሩ አካሄድ ከዚህ ይለያል። የሚጀምሩት ከጠላት አይደለም፣ ከፍቅር፣ ከመግባባት በሰላማዊ መንገድ መሄድ ከሚል ነው አካሄዳቸው እስከ ገባኝ ድረስ። ስለዚህ በጣም ተስፋ ነበረኝ። ኢትዮጵያ ውስጥ ሌላ ጥይት የማይጮህበት ጊዜ ይመጣል ሰዎች የማይሰደዱበት ጊዜ ይፈጠራል የሚል እምነት ነበረኝ። ከዛ በኋላ በሀገሪቱ ውስጥ በጣም አስከፊ የሆኑ ግድያ፣ ሰዎች መፈናቀል ሁሉ ሲካሄድ በመንግስቱ በኩል የተያዘው መጀመሪያ ላይ ካነሱት አንጻር በመታገዝ በመቻቻልና ወደፊትም ችግሩ ራሱን ይፈታል የሚል አይነት ዘይቤ የተከተሉ ይመስለኛል። ወደ ህወሀት በምንመጣበት ጊዜ በተለይ የህወሀት አመራሮች የኢትዮጵያ ሕዝብ አሻፈረኝ ብሎ ከተነሳባቸው በኋላ በብዛት በወንጀል ሊጠየቁ የሚችሉባቸው ጉዳዮች አሉ እየተባለም በጠቅላይ ሚኒስትሩ በኩል የተወሰደው አካሄድ ያው የመጀመሪያው ዘይቤያቸው ነው። በሰላም በመረጋጋት እና ቀስ ተብሎ ጉዳዩ ራሱን ይፈታል በሚል አይነት ነው የሄዱት። እስከ አሁንም እስከ ቅርብ ጊዜ ድረስ ይህንን አይነት አካሄዳቸው እንዳልተቀየረ ነው የሚገባኝ። ምክንያቱም ከባድ ነገሮች ሁሉ ሀገር ውስጥ ሲደረጉ እርምጃ ለመውሰድ በጣም ይቆጠቡ ነበረ። ሶ አሁንም ወደ ትግራይ የሄዱት የፓርቲው አመራሮች ባደረጓቸው ወይም በሚያደርጓቸው ወይም በሚጠየቁባቸው ነገሮች ሁሉ የጠቅላይ ሚኒስትር አብይ መንግስት የተከተለው ዘይቤ አሁንም ለዘብተኛ የሆነ በይቅርታ በሰላም እና ከጊዜ ብዛት ይፈታል የሚል አይነት ነው። ይሄ ነው። አሁን ይህንን ነገር በደንብ ለመረዳት አንድ ሴናሪዮ ማየት ፈልጋለሁ። ምንድን ነው ችግሮች የሚታዩበት መንገድ ማተር ያደርጋል። ለምትወስደው እርምጃ መነሻ የሚሆንህ ምንድን ነው? ለምሳሌ በኢትዮጵያ እና በኢትዮጵያውያን ኢንትረስት ላይ ሆነህ የምትወስደው ውሳኔ ይኖራል። የትግራይ ስንመለከት በትግራይ ክልል ነዋሪዎች አጠቃላይ ኢንተረስት ሆነህ በዛ ላይ ሆነ የምትወስደው ነገር ይኖራል። በሶስተኛ ደረጃ በትግራይ ተወላጆች ብቻ ላይ ተመስርተህ የምትወስደው እርምጃ ይኖራል። ከዛ የትግራይ ነፃ አውጪ ድርጅት ነኝ ብሎ ራሱን ካስቀመጠው ድርጅት አንጻር የምትወስደው ውሳኔ ይኖራል። በመጨረሻም የዚህ የትግራይ ነፃ አውጪ ድርጅት አመራር ነኝ ብሎ ከተቀመጠ ጥቂት ግሩፕ ኢንትረስት አንጻር የምትወስደው እርምጃ ሊኖር ይችላል። ስለዚህ ይህንን አገናኝቼ ሳየው የተወሰደው እርምጃ፣ እርምጃውን ለመውሰድ የተሰጡት ምክንያቶች ያስቀመጥኳቸውን የነዚህ የአደረጃጀት ሃይራርኪዎች ኢንተረስት የጠበቀ ነው ብዬ አልገምትም። ለምሳሌ የምርጫው ጊዜ መራዘም እንደ አንድ የፌዴራል መንግስት ወንጀል ሆኖ ቀርቧል። በፖለቲካ አመለካከት ይህንን ማለት ይቻላል ብለን ብንል እንኳን ይሄ ግን ወደ ጦርነት ሊወስድ እንዴት ነው የሚችለው? ላንድ ደሃ የትግራይ ገበሬ የምርጫው አንድ ዓመት መተላለፍ እሱን ወደ ጦርነት ከመውሰድ አንጻር ምን ያህል ቫሊዩ አለው ብሎ ማየት ያስፈልጋል ብዬ እገምታለሁ። ሰው ሌሎችም ደረሱ የተባሉ በደሎች ሁሉ እነዚህን ሁሉ አመዛዝ ነው ያዩ ይመስለኛል። እና መጨረሻ ላይ ግን ስትመለከተው የህወሀትም ሳይሆን የህወሀት አመራሮች ኢንተረስት ነው ጦርነቱን ሊያመጣ የቻለው ብዬ እገምታለሁ። በዚህ መልክ የመጣ ጦርነትም ቢሆን አሁን ገፍቶ ደም እስከ ማፋሰስ ድረስ እንዴት ይሄዳል? ሊያኮራርፍ ይችላል። ጎራ ይዞ እንዲፋጠጡ ማድረግ ይችላል። ግን ከዛ አልፎ ደም ወደ ማፋሰስ እንዴት ይሄዳል የሚለውን ደግሞ ማየት ያለብን ይመስለኛል። ሰሜን ኢትዮጵያ ያለው ጦር የብልጽግና ጦር አይደለም። የአብይ ጦር አይደለም። የኢትዮጵያ ህዝብ ጦር ነው። አድዋ ላይ ደሙን ያፈሰሰው አጥንቱን የከሰከሰው ጠቅላላ የኢትዮጵያ ህዝብ ነው። አሁንም በኤርትራ ድንበር ላይ ባለፉት ሀያ ዓመታት ተኮራምቶ የተቀመጠው የኢትዮጵያ ወታደር ነው። ምን ማለት ነው? ኢትዮጵያ ናት ማለት ነው። የኢትዮጵያ ወታደር ሲነካ ኢትዮጵያን ከነካች ማለት ነው። የኢትዮጵያ መነካት ደግሞ የውጭ ጦር ኢትዮጵያን ከነካት የኢትዮጵያን ህዝብ እንደናቀ ቆጥረህ ትገምተዋለህ። የሀገር ውስጥ ድርጅት ወይም ደግሞ ግሩፕ ኢትዮጵያን ከነካት አሁንም የኢትዮጵያን ህዝብ እንደናቀ አድርገህ ትቆጥረዋለህ። ስለዚህ ቅራኔው እንዳለ ቢሆንም ክብሪት እና ቤንዚን ሆኖ ያቀጣጠለው እዛ ባለው ጦር ላይ በተለይ ጦሩ በቲፒኤልኤፍ እና በመንግስት መካከል ባለው ቅራኔ ውስጥ ምንም አይነት ጣልቃ ባልገባበት ሁኔታ ኃላፊነት በጎደለው መልክ ያንን መንካት ማለት የኢትዮጵያን ህዝብ መናቅ ነው የሚሆነው። ስለዚህ ዋናው መነሻው ይሄ ነው የሚመስለኝ እዚህ ደረጃ ላይ ለመድረሱ። መልካም። ወደ ሌላ ሀሳብ ከመሻገሬ በፊት አቶ ብርሃነ በትግራይ ክልሉ መንግስት ወይም በህወሀት በኩል የተገለጸው ለዚህ ሁኔታ የሚያበቃ ጥቃት የሰነዘረብን ራሳችንም መከላከል አለብን ነው የሚለው። ግራና ቀኝ መወነጃጀሉ መካሰሱ እንዳለ ሆኖ የፌዴራል መንግስት አስቀድሞ የወሰደው እርምጃ ሊሆን ከቻለ ግን ምን ማድረግ ነበረበት? የክልሉ መንግስት በመሰረቱ ምንድን ነው እንደ አለን ማስረጃ በመንግስት በኩል ያሉ ማስረጃዎች ወይም በህወሀት በኩል ያሉ ማስረጃዎች ሊኖሩ ይችላሉ ያልተገለጹ በተገለጹ ማስረጃዎች ስመለከተው ግን እኔ በመጀመሪያ ከመነሻው ማለት ነው፣ አንድ የክልል መንግስት ልክ እንደ አገር ጦር መሳሪያ ማከማቸትና መመልመልና ለጦርነት መዘጋጀት ሲጀምር ከዛ ነው ጦርነት የተጀመረው ማለት ነው። እንደ ማንኛውም ኢትዮጵያ ህዝብ ለምንድን ነው ኦፍኮርስ ከኤርትራ በኩል የሚመጣበት ችግር አለ ብሎ ከፈራ እዛ ያለው ሰሜን ጦር ሊመክት ተዘጋጅቷል፣ ከሱ ጋር አብሮ መሄድ። በተረፈ ግን አፋር ላይ ለመዝመት ነው? ኦሮሚያ ላይ ለመዝመት ነው? አማራ ላይ ለመዝመት ነው? ያን ሁሉ ጦር ማከማቸት ለምንድን ነው የሚያስፈልገው የሚለውን ነገር ስታየው፣ አሁን ተተንኩሰን ነው የሚለው ምን አይነት ትንኮሳ እንደሆነ ባይታወቅም፣ እኔ ባላውቅም ግን ተተንኩሰነው ከሚለው ሀሳብ በፊት ኦረዲ ለጦርነት መዘጋጀት እንደነበረ ማወቁ አግባብነት ያለው ይመስለኛል። ከዛ መጨረሻ ላይ የማዕከላዊ መንግስት ሾሞ የላከውን ጄኔራል አትገባም ብሎ መመለስ ራሱ በጣም በጣም ከፍተኛ ትንኮሳ እንደሆነ ይገባኛል። ከዚህ የተለየ በቲፒኤልኤፍ በኩል የሚገለጽ የትንኮሳ አይነት ካለ ያን ጊዜ ማረም እችላለሁ መልካም ኢትዮጵያ አሁን ያለችበትን ሁኔታ ተመልክተን የኢትዮጵያን አጠቃላይ ሁኔታ የወደፊት አቅጣጫ ምን እንደወሰድ በሚል ነው ጦርነቱ ብቻ አይደለም የውይይታችን ርዕስ አቶ ክቡር ተጨማሪ ጥያቄ ከማንሳቴ በፊት አቶ ብርሃነ ከሰጧቸው አስተያየቶች የተለየ ወይ የሚጨመር ሀሳብ ካሎት እሱን ላስቀድም ካልሆነ ግን ሌላ ጥያቄ ላስከትል እኔ አንድ መጨመር የምፈልገው ነገር ምክንያት ሊሆን አይችልም በአይነ ኢትዮጵያ ውስጥ ወደ ዘጠኝ ወይም ማስክልሎች አሉ እነዚህ ክልሎች ናቸው ስልጣን ለፌዴራል መንግስት የሰጡት እንዲያስተዳደር ማለት ነው። ክልላቱ የየራሳቸው የሆነ የመንግስት አወቃቀር አላቸው። ባለፉት ዓመታት ራስን ለመከላከል ያው አቶ ብራን እንደጠቀሰው በብሄር መቋቋም ማለት ሌላውን ለማስገባት እንደማያስችል አይነት ነገር ሆኖ የተቋቋመ የብሄር ብሔረሰብ ክልል በመሆኑ ሀገሪቷ የምትተዳደረው አንዱ ከሌላው ራሱን ለመከላከል በሚል ሀይል ማደራጀት ከጀመሩ ቆይቷል። ሁሉም ክልሎች የራሳቸው ሀይል አላቸው። በሶማሌ የተደረገውን ተመሳሳይ ችግር ገጥሞት አሁን በተወሰደው አይነት እርምጃ ጉዳዩ እልባት እንዲያገኝ ተደርጓል። ዞሮ ዞሮ ግን ማወቅ ያለብን ምንድነው እነዚህ ክልሎች በፌዴሬሽን ይቋቋሙ እንጂ በጣም ሰፋ ያለ ራሳቸውን ማስተዳደር እና ራሳቸውን መምራት የሚችሉበት ሕገ መንግሥት እንዳላቸው አይነት ሆኖ ነው የተቀመጠው። ስለዚህ ችግርም እንኳን ቢመጣ ወደ ጦር ሊያስኬድ የሚያስችል በሁለት በፌዴራል እና በክልል በተዋቀሩ ኃይሎች መካከል በተለይ በኢትዮጵያ በተለይ ደግሞ እንደዚህ ጭንቀት ባለበት ወቅት ጭንቀቶቹ ቅድም የኮሮና ሊሆን ይችላል አሁን ያለው የአንበጣ ችግር ሊሆን ይችላል። በሀገሪቷ ያለው ያለ መረጋጋት ያለበት ችግር ይሆናል። የአባይ ችግር አለ በራሱ ያልተፈታ ገና። እነዛ ሁሉ ባሉበት ወቅት ውስጥ ሌላ ተጨማሪ ችግር በተለይ ጦር መጀመር ማለት ይሄ ሀገር ያው ተሻሻለ ነገር እየተስተካከለ ነው የሚለውን አስተሳሰብ የሚያጠፋው መስሎ ነው የሚታይ። መልካም፣ ተዛማች ጥያቄዎች አሉ። አሁን ባነሳቸዋቸው ውስጥም ግራና ቀኝ መወነጃጀሎ የትኛው ጥርት ያለ ተጨባጭ ነው የሚለውን ማረጋገጥ እስካልቻልን ድረስ አቶ ብርሃን ያነሱት አሁን አቶ ክቡርም ጠቅሰውታል። በክልሎች ውስጥ ያለ ይሄ ልዩ ኃይል የሚባለው በሌሎች ክልሎችም አሉ፣ የችግሮች መነሻ ነው የሚለው ትችት ግን የሰነበተ ነው፣ መላ ያገኘ አይመስልም። እራስን መከላከል የሚጠይቅ ሁኔታ አስገዳጅ ሆነዋል ብለውም ይከራከራሉ ክልሎቹ። አሁንም ሌላ አስጨማሪ ጥያቄ ከማንሳቴ በፊት እነካክታችሁታል እና? ከዋናው ከፌዴራሉ መንግስት በተለየ ሁኔታ የተደራጁ እነኚህ የክልል ኃይሎች አላማቸውም የሚሰሩበት ሁኔታ በተለየ መንገድ የሆነ በዘለቄታው በእርግጥ ለሀገር የሚበጁ ናቸው ወይ? ምናልባት ከጊዜያዊ ጥቅም አንጻር እንደየክልሎቹ ያስፈልገኛል የሚለውን ጥያቄ ያነሱ ይሆናል። ራሱን የቻለ ልዩ ኃይል የሚቆጣጠረው ክፍል ሌላ የሆነ የቆመለት አላማም ለተወሰነ ብቻ የሆነ ግን በግጭቶች ውስጥ እናየዋለን፣ በተደጋጋሚ በሶማሌና በኦሮሚያ በአማራ ክልል ተመሳሳይ ችግሮችን ታዝበናል። በመንግስት ውስጥ መንግስት ነው? ምንድን ነው ማለት ነው?